ከኢኮኖሚው ዓለም የኢትዮጵያ መንግስት የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት አክሲዮኖችን ለውጭ ኩባንያ ሊሸጥ ተዘጋጅቷል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባለፈው ሳምንት አዲስ አበባ ላይ ለጋዜጠኞች በሰጡት መግለጫ የድርጅቱን የተወሰኑ አክሲዮኖች ለአንድ ኩባንያ ለማዘዋወር ጥረት እያደረግን ነው ሲሉ ተናግረዋል። ጠቅላይ ሚኒስትሩ መንግስታቸው እርምጃውን የሚወስደው በገንዘብ ጥረት ሳይሆን ተቋሙን በቴክኖሎጂና ብቁ አስተዳደር ለማዘመን እንደሆነ ገልጠዋል። አቶ ኃይለማርያም ደሳለኝ ለየትኛው ኩባንያ ምን ያክል ድርሻ እንደሚሸጥ ግን የገለጹት ነገር የለም። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት በጉዳዩ ላይ መረጃ እንደሌለው ተናግሯል። ጉዳዩ በኢትዮጵያውያን ዘንድ እየተለያየ ምላሽ አግኝቷል። የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም እርምጃው ያልተጠበቀ ከሆነባቸው መካከል አንዱ ናቸው። ለእኔ አንድም ያልተጠበቀ ሁለትም የሚያስገርም እስከ ዛሬ ሳያቸው ከነበሩ የፖሊሲ አቅጣጫዎችም ደግሞ ከፍ ያለ ሰልፍ ሪፍሌክሽን የተካሄደበትና አዲስ የፖሊሲ አቅጣጫ እየመጣ መሆኑን አመላካች ነው ብዬ ነው የምወስደው። ለእኔ አስደንግጦኛል። ጉዳዩን በይፋ በመተቸት ቀዳሚ የሆኑት የቀድሞው የኢትዮጵያ ንግድ ምክር ቤት ፕሬዚደንት አቶ ክቡር ገና በፌስ ፌስቡክ ገጻቸው የማይታመን ብለውታል። አቶ ክቡር ገና የኢትዮጵያ መንግስት በሶስት ትውልድ ቅብብሎች የተገነባውንና ከፍተኛ ዋጋ ያለውን ንብረት ለመሸጥ እንደወሰነ እንዴት አንድ ሰው ማስረዳት ይችላል? ሲሉ ጠይቀዋል። ለህዝብ በይፋ ሳይገለጥ፣ ክርክርና ውይይት ሳይደረግበት ውሳኔው ገቢራዊ ሊደረግ መሆኑም አቶ ክቡር ገናን አሳስቧቸዋል። እንደ አቶ ክቡር ገና አባባል የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ኢኮኖሚያዊ ብቻ ሳይሆን የደህንነት ጠቀሜታ ጭምር ካላቸው መዋዕለ ነዋዮች መካከል አንዱ ነው። አቶ ጌታቸው ውሳኔው ውስብስብ ችግሮች ላሉበት የሎጂስቲክስ ዘርፍ መንግስት ሊወስደው የተዘጋጀው እርምጃ ሁነኛ መፍትሔ ነው ብለው ያምናሉ። ይሄ ሴክተር ረጅም ጊዜ ለኢኮኖሚው በጣም ወደ ኋላ ለመቅረት ማነቆ ሆኖ ያለ ዘርፍ እንደሆነ መንግስትም የሚያምነው ነው። ብዙ ጥናቶች የሚያሳዩት የሎጂስቲክስ ሴክተሩ ቀርፋፋነት፣ እርስ በራሱ ያለመገናኘቱ፣ የቅልጥፍናው ችግር፣ ከፍ ያለ ወጪ የሚያስወጣ መሆኑ፣ የአስተዳደር ችግሮቹ በሰው ኃይል በኩል የሚታዩ የስልጠና ክፍተቶች በአጠቃላይ እነዚህ እነዚህ ተደምረው በሀገሪቱን ኢኮኖሚ በጣም ተወዳዳሪነቱን እጅግ ወደኋላ ያስቀረ ዘርፍ ነው ተብሎ ሊወሰድ የሚችል ዘርፍ ነው እና እንግዲህ በአጠቃላይ ተወዳዳሪ የሎጂስቲክ ሴክተር መፍጠር የሚቻለው እንዴት ነው ከሚለው አንጻር ሲታይ ይህ አዲሱ ውሳኔ ብዙም የሚደንቅ አይደለም። ቢኮዝ ተወዳዳሪ የሎጂስቲክ ሴክተር ለመፍጠር አንድ ኦፕሬተር ብቻ የሚገኝበት የሎጂስቲክ ሴክተር ይዞ ተወዳዳሪ የሆነ የሎጂስቲክ ዘርፍ አደራጃለው ማለት ይከብዳል። ግን በሀገር ደረጃ ከተያዘው ፖሊሲ አንጻር ምናልባት አንድ ወሳኝ የሆነ መሪ የሀገር የሎጂስቲክ ኦፕሬተር ያስፈልጋል የሚል አንድምታ ያለው ፖሊሲ ለረጅም ጊዜ መንግስትም ሲከተል ስለነበረ እንግዲህ ከሱ አንጻር ይሄኛው ፖሊሲ ምናልባት የተወሰነ ለውጥ ያመጣል ነው። እንግዲህ በቻይና፣ ሆንግ ኮንግ፣ ታይዋን እና ዓለም አቀፍ ደረጃ በወደብ አስተዳደር ስራ ላይ የተሰማራው ቻይና ሜርቻንት ስፖርት ሆልዲንግስ የተሰኘው ኩባንያ ከኢትዮጵያ መንግስት ጋር እየተደራደረ መሆኑን አዲስ ፎርቹን ጋዜጣ ከዚህ ቀደም ዘግቧል። ጋዜጣው ለድርድሩ ቅርበት ያላቸው ወገኖች ነገሩኝ ብሎ እንደጻፈው ድርድሩ ከተሳካ የቻይናው ኩባንያ የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት አርባ በመቶ ድርሻ ባለቤት ይሆናል። ቻይና ሜርቻንትስ ግሩፕ የተሰኘው ግዙፍ ኩባንያ ቅርንጫፍ የሆነውና በሆንግኮንግ የተመዘገበው ኩባንያ የኢትዮጵያ የባህር ትራንስፖርት እና ሎጂስቲክስ አገልግሎት ድርጅትን ዋጋ የመተመን ስራ እያፋጠነ መሆኑ ከተሰማ ከአንድ ወር በላይ አለፈ። ያሁን ባለው ጭምጭምታ የቻይና ካምፓኒ ነው ለመግዛት እየተደራደረ ያለው ነው የሚባለው። እስከ አርባ ፐርሰንት የሚደርሰው ሼር ለመሸጥ መንግስት ድርድር ውስጥ ገብቷል ነው የሚባለው። በዛ መጠን ሼሩ የሚሸጥ ከሆነ ደግሞ ካፒታል ኢንፊውዥንም ይኖራል ማለት ነው። ከውጭ ድርጅቱን ለማሳደግ አዳዲስ ማሽነሪዎችን ለመግዛት፣ በኢንላንድ ሳይድ ያሉ የትራንስፖርት ቬይክሎችን ለመግዛት፣ በሲሳይድም እንደዚሁ የመጫንና የማውረድ ስራዎችን መስራት የሚችሉ ትልልቅ ነገሮችን ማድረግ ይቻላል። ከዛ ውጭ በከስተም እና ካርጎ ትራክን በማድረግ ረገድ አሁን ያለብን ክፍተትም ስላለ ካርጎዎችንም ትራክ በማድረግ የተሻለ ሁኔታም መፍጠር ይቻላል። እንዲሁ ድራይ ፖርቶቹም ላይ ያለውን አቅም ከፍ ለማድረግ የሚችል ይህንኑ ለማድረግ የሚያስችል አዲስ ካፒታል ማግኘት ይቻላል ነው እንግዲህ። ከዛ ውጪ በሽያጩ መንግስት የሚያገኘውን ትርፍ ወደ ኢኮኖሚ ውስጥ በማስገባት የተሻለ ሬቨኒው ማግኘት ይችላል ነው። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት፣ የኢትዮጵያ ንግድ መርከብ አክሲዮን ማህበር፣ የባህርና ትራንዚት አገልግሎት እና የደረቅ ወደብ አገልግሎት ድርጅቶች ተዋህደው የተቋቋመ ነው። ድርጅቱ የገበያም ሆነ የኪሳራ ችግር ያለበት አይመስልም። ባለፈው የበጀት ዓመት ከአንድ ቢሊዮን ብር በላይ የተጣራ ትርፍ ማግኘቱ ተሰምቷል። ወደ 260 መዳረሻዎች 11 መርከቦችና 400 ተሽከርካሪዎች የሚያስተዳድረው ተቋም የተቋቋመው በጎርጎሮሳዊው 1964 ዓ ም በኢትዮጵያ መንግስትና ታሩስ ኢንቨስትመንት በተሰኘ የዩናይትድ ስቴትስ ኩባንያ ጥምረት ነበር። ከሶስት ዓመት በኋላ ንጉሳዊው መንግስት የታሩንስ ኢንቨስትመንት ኩባንያን 51 በመቶ ድርሻ በመግዛት ጠቅልሎታል። በዓለም ባንክ የሎጂስቲክስ አፈጻጸም አመልካች ኢትዮጵያ በ126ኛ ደረጃ ላይ ትገኛለች። ባንኩ በቅርቡ ይፋ ባደረገው የዳሰሳ ጥናት ዘርፉ በውስብስብ የጉምሩክና የየብስ ማጓጓዣ ችግሮች የተተበተበ መሆኑን ገልጧል። ለአቶ ጌታቸው በተቋሙ ውስጥ የሚደረግ ለውጥ ለኢኮኖሚውም የሚያበረክተው አስተዋጽኦ ከፍተኛ ነው። አሰራር ረገድ የሚመጣ ለውጥ ይኖራል። በቴክኖሎጂ ሽግግር ረገድ የሚመጣ ለውጥ ይኖራል። የሰው ኃይልን በማሰልጠንና የስልጠና ክፍተቶችን በመሙላት ረገድ የሚመጣ ለውጥ ይኖራል። በአጠቃላይ ኢኮኖሚው ዋናና መሰረታዊ የሆነ ዘርፍ ከመሆኑ አንጻር እነዚህ ለውጦች አዎንታዊ ተጽዕኖ በኢኮኖሚ ውስጥ ያሳድራሉ። ከሲሳይድ ወይንም ከባህር ሳይድ ያለው ኮስት እና ኢንላንድ ትራንስፖርት ሳይዱን ስትመለከት ኢንላንድ ትራንስፖርት ሳይዱ አሁንም ከፍ ያለ ወጪ ያለው የንግድ መርከብ ድርጅትን በአጠቃላይ የተወሰነ ሼር መሸጥ የተወሰነውን ዘርፍ ሊያቀለው ይችላል። አሁንም ግን ኢንላንድ ትራንስፖርቱ ከፍ ያለ ሼር ያለው ስለሆነ ኢንላንድ ትራንስፖርቱን ፋሲሊቴት ማድረግ ካልተቻለ በስተቀር ለውጡ እዚሁ ሊዋጥ የሚችል ነው። ግን ድርጅቱ በሲሳይድ ያለውን አሰራር በመቀየር ረገድ አስተዳደሩ፣ እንዳልኩ የሰው ኃይል ክፍተቱንም በመቀየር ረገድ የራሱ የሆነ አስተዋጽኦ ይኖረዋል። በኢትዮጵያ የሎጂስቲክስ አገልግሎት ዘርፍ ላይ የተሰሩ ጥናታዊ ጽሁፎች የኢትዮጵያ መንግስት የግሉን ዘርፍ ተወዳዳሪ ለማድረግ ማሻሻያ እንዲያደርግ ወተውቱ ቆይተዋል። የውጭ ኩባንያዎች በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የአክሲዮን ባለቤት መሆናቸው ስጋት የጫረባቸው ግን አልጠፉም። ዋነኛ አላማው ማትረፍ የሆነ የውጭ ኩባንያ ወደ አገር ውስጥ በሚገቡ እቃዎች ላይ የማጓጓዣ ዋጋ ጭማሪ እንዲኖር ያስገድዳል የሚል ስጋት። አቶ ጌታቸው ግን አሁንም የማጓጓዣ ስራውን በብቸኝነት የተቆጣጠረው የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት ባሉበት ውስብስብ ችግሮች፣ አሁን ለሸቀጦች የሚከፈለው ዋጋ ራሱ ውድ ነው ሲሉ ይናገራሉ። ይህን ድርጅት ለማዘመን የሚያወጡትን ኮስት በተወሰነ ረዘም ባለ ጊዜ መመለስ እንዳለባቸው እነሱ የሚያውቃሉ፣ መንግስት ያውቃል። ስለዚህ በድርድሩ ውስጥ ያ ነገር ያካትታል። ግን አሁን ባለው ሴናሪዮ የተጠኑ ጥናቶችን ብትመለከት ከሰላሳ እስከ ሀምሳ ፐርሰንት ኦቨር ኮስት እየተከፈለ ነው ያለው ለትዌንቲ ፊት ኮንቴይነር ማለት ስለዚህ አሁንም ያን ያክል ዝቅተኛ ኮስት እየተከፈለ ያለበት ዘርፍ አይደለም። የውጭ ባለሀብት ስለመጣ ምንም አዲስ ነገር የሚመጣ ነገር የለም። አሁንም ሞኖፖሊ የፈጠረው ኢናፕሮፕሬት የሆነ ኮስት ኢኮኖሚም ላይ የተጫነ ኮንሱመሩም ላይ የተጫነ ኮስት አለ። እሱን ደግሞ መቀነስ የሚያስችል አዲስ ዘመናዊ አሰራር መፍጠር ከተቻለ አሁን ኮስቶቹ ዝም ብለው የመጡ አይደለም። የተዝረከረከ አሰራር ኋላ ቀር አሰራር የሰው ኃይል ክፍተት ረጅም ጊዜ ከፍተኛ ኮስት በሚያወጣ በባህላዊ ወይንም ኋላ ቀር በሆነ አሰራር እየተሰራ ያለ ያለበት ዘርፍ ስለሆነ እነዚህን ኮስቶች ሪዲስ ማድረግ የሚችል ዘመናዊ አሰራር መከተል የሚቻል ከሆነ ወደ ኮንሱመሩ መሄድ የሚችለውን ማርጂናል የሆነ ኮስት ኢንክሪመንት መቀነስ ይቻላል። ከኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት የአክሲዮን ባለድርሻ የሚሆኑት የውጭ ኩባንያዎች ማንነት እስካሁን በግልጽ አልታወቀም። ጠቅላይ ሚኒስትሩም ጉዳዩን በምስጢር መያዝ መርጠዋል። አቶ ጌታቸው ከውጭ ኩባንያዎቹ ጋር የሚደረገው ድርድር በሶስት መሰረታዊ ጉዳዮች ያሳስቧቸዋል። ድርድሩ ከመጋረጃ ጀርባ መካሄዱ፣ የተደራዳሪዎቹ አቅምና የአክሲዮን ድርሻዎቹ የሚሸጡበት ዋጋ በክሎዝድ ዶር ኦፕን ባልሆነ ሲስተም፣ ብዙ ተወዳዳሪዎች ባልተሳተፉበት ሁኔታ የሚካሄድ ሽያጭ ከሆነ የውጭ ተደራዳሪዎቹ ሴክተሩ ላይ ያላቸው ኤክስፒሪየንስ ከፍ ያለ ስለሆነ የሴክተሩን ኢንቲግሪቲም በተሻለ ሁኔታ ስለሚያውቁት ከፍ ባለ ሁኔታ ለመገመትን ቢሆን ከኛ ተደራዳሪዎች የተሻለ እውቀትና ኤክስፒሪየንስ እንዲ እንደዚህ አይነት ዲሎችን በመፈጸም ረገድ ከፍ ያለ ኤክስፒሪየንስ ይኖራቸዋል ተብሎ ስለሚገመት በድርድሩ ሚስ ልናደርጋቸው የምንችላቸው ኦፖርቹኒቲዎች ሊኖሩ ይችላሉ። ይሄ ሼር ምናልበት አንደር ቫሊዩም ሊደረግ ይችል ይሆናል። ባይዘወይ በክሎዝ ዶር በሚደረግ ድርድር የሚሸጥ ከሆነ እንደ ኔጎሺዬሽኑ አካሄድና እንደ ኔጎሽተሮቹ አቅም ነው የሚወሰነው ማለት ነው። ስለዚህ ኮምፒታቲቭ በሆነ ግልጽ በሆነ ብዙ ተወዳዳሪዎች በተወዳደሩበት የውድድር ሂደት የሚካሄድ ከሆነ ግን አንድ አንድም ለሼሮቹ የተሻለ ሬቨኒው መንግስት ገን ማድረግ ይችላል። ሁለተኛ፣ የተሻለ አቅም ያላቸው በሴክተሩም የተሻለ ኤክስፒሪንስ እና ኤክስፖር ያላቸው የተሻለ የፋይናንስም የካፒትልም የአሰራርም አቅም ያላቸው ተወዳዳሪዎችን ማግኘት የሚቻልበት እድል ይኖራል። መንግስትም ከአንድ ደራዳሪ ጋር ብቻ ዲል ከማድረግ ከተለያዩ አማራጭ ካላቸው ጋር የሚቀርቡለትን ኦፕሽኖች ሜዥር አድርጎ ለኢኮኖሚ የተሻለ አማራጭ ሊሆን የሚችለው የትኛው ነው የሚለው መዝኖ መወሰን ይችላል። ከዛ ውጭ ግን እነዚህ የውጭ ባለሀብቶች በሚመጡበት ሰዓት ለትርፍ ነው የሚመጡት። ለትርፍ እንደ መምጣታቸው መጠን በኔጎሽዬሽኑ የራሳቸውን ኢንትረስት ለማስጠበቅ ጥረት ማድረጋቸው አይቀርም። ስለዚህ እኛ እንደ ብዙ ነገር ኢንቨስት እንዳደረግንበት ድርጅት ጠንካራ ተደራዳሪዎች ሆነን መቅረብ ካልቻለን፣ አሁንም እነሱ ትርፋቸውን ሊያገኙ የሚችልባቸውን የተሻለ አማራጮች ትሄት ማድረጋቸው አይቀርም። አድማጮች፣ የዛሬውን መሰናዶ ተጠናቋል። እሸቴ በቀለ ነኝ። ጤና ይስጥልኝ።